በቅርቡ ምርጫ ያካሄደችው አፍሪቃዊቱ ሀገር ሞዛምቢክ ምርጫን ተከትሎ በሀገሪቱ የተቀሰቀሰው ተቃውሞ ነው። ሞዛምቢክ በጥቅምት ወር አዲሱን ፕሬዚዳንት ዳንኤል ቻፖ ከተመረጠ ወዲህ በደቡብ አፍሪቃዊቱ ሀገር የተቀሰቀሰው አለመረጋጋት እየተባባሰ ነው። ያለፈው ሐሙስ፣ በዋና ከተማይቱ ማፑቶ ጎዳናዎች ላይ ተቃዋሚዎች ያስተባበሯቸው ታላላቅ ሰልፎች ተካሂደዋል። ታዛቢዎች ብጥብጥና ግርግር እየጨመረ ይመጣል ብለው ይሰጋሉ። በደቡብ አፍሪካ በሮዛ ሉክሰምበርግ ፋውንዴሽን ተንታኝ የሆኑት ሞዛምቢካዊው ፍሬድ ሲንጌለንጌ እንደሚሉት በሀገሪቱ ላለፉት በርካታ ዓመታት በነበረው አፋኝ አገዛዝ ሳቢያ ሁከትን መጠቀም ብቸኛው መንገድ እየሆነ መጥቷል። አገዛዙ ሰዎችን ከሰላማዊ ሰልፍ ለማስቆም የኃይል እርምጃ ለመውሰድ እየሞከረ ነው። እስካሁን ይህ አልሰራም። ሰዎች አሁንም መንገድ ላይ ናቸው። አንዱ ችግር ሰዎች ስለ ለውጥ መንግስት እንዲያናግራቸው የሚጠብቁ መሆናቸው ነው። በቋሚነት መነጋገር የሚፈልገው የሞዛምቢክ መንግስት ሳይሆን ህዝብ ብቻ ነው አምናለሁ። መንግስት ሰልፉን ለማስቆም ብጥብጥ ይጨምራል። የመጀመሪያው መድበለ ፓርቲ ምርጫ ከተካሄደ ከጎርጎሪያኑ 1994 ዓ.ም ጀምሮ በሞዛምቢክ እያንዳንዱ የምርጫ ውጤት በተቃዋሚዎች ብቻ ሳይሆን በገለልተኛ ተንታኞች ሳይቀር በከፍተኛ ሁኔታ አወዛግቧል። ባለፉት 30 ዓመታት ውስጥም አንድም የምርጫ ውጤት በሀገሪቱ ታአማኒ ሆኖ አያውቅም የሚሉት ጌሌንጌ፣ ጎልቶ የወጣው የምርጫ ማጭበርበርና የገዢው ፓርቲ ቀጣይነት ያለው አለመታመን በምርጫና የፍትህ አካላት ላይ ተደጋጋሚ ወንጀላ እንዲጨምር አድርጓል። ከምርጫው በኋላም ተደጋጋሚ ግጭቶችን ጨምሮ በመላ ሀገሪቱ አለመረጋጋት እንዲፈጠር ምክንያት ሆኗል። በዚህ ዓመትም የሞዛምቢካውያን የቁጣ ስሜት ከዋና ከተማይቱ ማፑቶ ተሻግሮ በበርካታ የሀገሪቱ ክፍል ታይቷል። የተቃዋሚ ፓርቲው መሪ ቬንሶ ሞንዶላ ደጋፊዎችም ቅሬታቸውን ለህገ መንግስታዊ ፍርድ ቤት ያቀረቡት ሲሆን የሀገሪቱ የምርጫ ኮሚሽንም የምርጫ ውጤቱን ይፋ ካደረገ በኋላ ለተቃውሞ ወደ አደባባይ ወጥተዋል። የተቃዋሚው ፓርቲ መሪ የሞንዶላ ጠበቃና ቃል አቀባይም በጥይት ተገድለዋል። ይህም በሰልፈኞቹ ላይ ተጨማሪ ቁጣና ብጥብጥ እንዲፈጠር አድርጓል። ግድያው ከተፈጸመ በኋላም በሳቸው ላይ የፖሊስ ዛቻና ማስፈራሪያ በመበርታቱ ከህዝብ እይታ መሰውራቸው ተገልጿል። ያም ሆኖ ታዛቢዎች በተቃዋሚው ፓርቲ መሪ ደህንነት ስጋት አላቸው። በሞዛምቢክ በማይስማሙባቸው የፖለቲካና የማህበራዊ እንዲሁም የኢኮኖሚያዊ ጉዳዮች ላይ ሀሳባቸውን በመግለጻቸው ብቻ ነፃ ጋዜጠኞች፣ የህዝብ አስተያየት ሰጪዎች፣ ምሁራን፣ ተሟጋቾችና ሌሎች በርካታ ሰዎች ሲገደሉ አይተናል። ሞንድላንድ ሞዛምቢክ ውስጥ ቢሆን ሊገደል የሚችልበት ግልጽ አደጋ አለ ማለት ይችላለሁ። በስዊዘርላንድ ባዚል ዩኒቨርሲቲ ሞዛምቢካዊ የማህበረሰብ ጥናት ባለሙያ አሊሶ ማካሞ በበኩላቸው ከሀገር መውጣት ለተቃዋሚዎች ጥሩ ውሳኔ ነው ይላሉ። ማካሟ የይዘውም ስለ ተቃውሞ ስፋት ሲናገሩ ከዚህ በፊት በሞዛምቢክ እንዲህ አለ ተቃውሞ አልተከሰተም፣ ይላሉ። ሰልፎቹ ጨዋታ ቀያሪዎች ናቸው። ከዚህ በፊት በሞዛምቢክ ውስጥ እንደዚህ ያለ ነገር አልተፈጠረም። ወጣቶች ፍርሃት የላቸውም፣ እናም ትርክቱን መቀየር ችለዋል። አሁን መንግሥት ትኩረቱ በማጭበርበር ላይ ነው። እናም የፍሬልሞ ፓርቲ ድል በማጭበርበር ብቻ ተቀባይነት ሊኖረው የሚችል አይመስለኝም። በሌላ በኩል ምርጫን ተከትሎ ሞዛምቢክ ውስጥ መንግስት ተጽዕኖውን ለማስቀጠል በኢንተርኔት አገልግሎት ላይ ከፍተኛ ገደቦችን ማድረግ የተለመደ ዘዴ መሆኑንም ባለሙያው ገልጸዋል። በመሆኑም የኢንተርኔት ኩባንያዎች የኢንተርኔት አገልግሎቶችን ለመሰረዝ ወይም ለመገደብ ከፖሊስና ከፍትህ ባለስልጣናት መመሪያ መቀበላቸውን ገልጸዋል። በዚህ ሁኔታ በሞዛምቢክ የቀጠለው አፈናና ተቃውሞ ተንታኞች እንደሚሉት በቅርብ የሚቀየር አይደለም። ይህም ሀገሪቱን ለከፋ ቀውስ ይዳርጋል የሚል ስጋት አሳድሯል።